በቅርቡ የታወጀው የኢትዮጵያ የአስቸኳይ ጊዜ አዋጅ አስፈጻሚ አካል የኮማንድ ፖስት በመባል የሚጠራው ማዕከላዊ የእዝ መምሪያ በኢትዮጵያ የጸጥታ ጉዳይ የኤርትራን መንግስት የወነጀለበትን ጨምሮ ከአስቸኳይ ጊዜ አዋጁ ክንውንና የሀገሪቱን የጸጥታ ጉዳይ የተመለከተ ጋዜጣዊ መግለጫ ከትናንት በስቲያ ለሀገር ውስጥ ጋዜጠኞች ሰጥቷል። አሉላ ከበደ ዝርዝሩን ይዟል። መግለጫውን የሰጡት የፌዴራል ፖሊስ ኮሚሽነርና የዚሁ ኮማንድ ፖስት በመባል የተጠራ አካል የማዕከላዊ ህዝብ መምሪያ አባል መሆናቸው ተገልጠዋል። የአስቸኳይ ጊዜ አዋጁ አስፈጻሚ አካል የሳምንቱ አፈጻጸሙ የተሳካ እንደነበር ነው አቶ አሰፋ የገለጡት። በአንዳንድ አካባቢዎች መንገዶች የተዘግተውና የትራንስፖርትና የትራንስፖርት እና ሌሎች አገልግሎቶች መስተጓጎሎችም እንደነበሩ አምነው አሁን ሙሉ በሙሉ ተፈተዋል ነው ያሉት። በተለይም በአንዳንድ አካባቢዎች መንገዶች የተዘጉበት ሁኔታ እንደነበረ ይታወቃል። የትራንስፖርት እንቅስቃሴ መስተጓጎል የደረሰበት እንደሆነ ይታወቃል። የተለያዩ የአገልግሎት ሰጪ ተቋማት አገልግሎታቸውን እንዳይሰጡ የተደረገበትና አድማ የሚመስል ሁኔታ የተፈጠረበት ሁኔታ እንደሆነ ይታወቃል። በዚህ ምክንያትም ሕዝቦች የተለያዩ ለሕዝብ በየለቱ የሚጠቀሟቸው የተለያዩ የምርቶች እና ሸቀጦች ዝውውር የታገደበት እንደነበረ ያው የሚታወቅ ነገር ነው። ስለዚህ እነዚህ ጉዳዮች በአሁኑ ሰዓት ሙሉ በሙሉ ሊባል በሚችል ደረጃ ሰላማዊ ሆነዋል ብሎ መውሰድ ይቻላል። በዜጎች ህይወት ላይ የተነጣጠረ አደጋ አለ ያሉት ኮሚሽነሩ ህዝቡ በጸጥታ ጥበቃው እንዲተባበር ማስተዋወቅ የመግለጫቸው ሁለተኛ ዓላማ መሆኑን ገልጠዋል የጸረ ሰላም ኃይሎች ያሏቸው እንቅስቃሴ ሌላው ትኩረታቸው መሆኑን ነው የተናገሩት። በተለይ በጎረቤት ኤርትራ ላይ ጠንካራ ወንጀላ ሰርዝረዋል። ሶስተኛ ነጥብ ማንሳት ፈልገው የጸረ ሰላም ኃይሎችን እንቅስቃሴ በሚመለከት ነው። ሁላችሁም እንደምታውቁት እዚህ ቤት አላችሁ። ህዝባችንም እንደሚያውቀው የሀገራችን ሰላም እና ደህንነት፣ የሀገራችን እድገት እና ለውጥ የማይመኘው የኤርትራ መንግስት የሻቢያ መንግስት ካለፉት አመታት ጀምሮ የወጠነው ውጥን አለ፣ የነደፈው ስትራቴጂ አለ። ሀገራችን የማስተራመስ የእድገታችንና የለውጥ የስኬት ጉዞ እንዲጨናገፍ በርካታ ውጥኖችን ወጥን ወጥነው እየተንቀሳቀስ ነው ያለ። ይህን ብቻውን ሳይሆን ከሀገራችን አብራክ የወጡ ነገር ግን ደግሞ በሽብር እንቅስቃሴ ያሉ ቡድኖችንና አካላትን በማቀፍ፣ በማሰልጠን፣ በመደገፍ፣ በማስተማራት ጭምር ወደ ሀገር ውስጥ ለማስገባት ከፍተኛ ሙከራ አድርጓል። የገቡም አሉ። የተወሰነ የገባው በቁጥር ስር ውሏል። የተማረኩም አሉ። አሁን በድንበር አካባቢ የተዘጋጁ ለመግባት የተዘጋጁም አሉ። እነዚህ አካላት በዋናነት በሻቢያ አቀነባባሪነት እና በሌሎችም ድጋፍ ሰጭነት የሚደረግ እንቅስቃሴ ነው። አዋጁንና አዋጁን ለማስፈጸም የወጡ መመሪያዎችን የተላለፈ እጁን ያስገባ ነው ያሉት እርሳቸው ይጠየቃል ሲሉም አስጠንቅቀዋል። ይህን የምናደርገው የህዝቡን ሰላምና ጸጥታ ለማስጠበቅ እናም ሁኔታው ወደ ቀድሞ እንዲመለስ ነው ብለዋል። ሰዎች ሲያዙም በማስረጃ ተደግፎ እንደሚሆን ነው የተናገሩት። አዋጁን ተግባራዊ የምናደርግበት ዋናው ዓላማ የህዝቡን ሰላም እና ደህንነት ለማስጠበቅ ነው። የተፈጠረውን ሁኔታ ወደ ነበረበት ስታስኮ ለመመለስ ነው። ዜጎች በህገ መንግስታችን ያገኙትን መብቶችና ነፃነቶች ያለምንም ገደብ መጠቀም ይችላሉ፣ ይገባቸዋል። ይሄ ሁኔታ የሚተላለፉ ማን ማን ማንኛውም ግለሰብ ማንኛውም አካል በህግ መጠየቅ አለበት። ስለዚህ ከዚህ በመነሳት በተለያዩ ውስን የሀገራችን አካባቢዎች አዋጁን በመተላለፍ አመጽ በመቀስቀስ መንገድ በመዝጋት አድባን በማድረግ በቡድን በመንቀሳቀስ የተለያዩ የትራንስፖርት አውታሮችን በመምታት የዜጎችን እንቅስቃሴ በመግተት በመግታት እና የተለያዩ አዋጁን ተላልፎ የተገኘው አካላት በቁጥጥር ስር እያዋሉ ነው ያሉት። ከባለፈው የአስቸኳይ ጊዜ አዋጅ በአሁኑ ትልቅ ትምህርት ወስተን በስኬት እየሰራን ያለነው ነገር ቢኖር በገፍ ሰዎችን መያዝ ቀርቷል። የሚያዙት ሰዎች በቁጥር ስር የሚውሉት ሰዎች በጥናትና በመረጃ ላይ የተመሰረተ ነው። በአንድ በኩል በተጨባጭ አክሽን ላይ የተገኘ ሰው በቁጥር ስር ይውላል። ሁለተኛ አዋጁን ለመተላለፍ ወይም አዋጁን በመተላለፍ ሂደት ላይ መረጃና ማስረጃ የተገኘባቸው ጥቆማ የተገኘባቸው አካላት በቁጥር ስር ይውላሉ። ጥቆማዎቹ አንዳንድ አንድ በቂም በቀልም የሚፈጸም በመሆኑ እየተገመገመ በቁጥር ስር እንዲውሉ የሚደረግበት ሁኔታ ነው ያለው። በአሁኑ የእዙ እርምጃ የተያዙት ጥቂቶች መሆናቸውን ከዚህ ውስጥም ከፊሉ በምክር ከፊሉ ትምህርት ተሰጥቷቸውና ይቅርታ ጠይቀው ተለቀዋል ያሉት ኮሚሽነሩ የአስቸኳይ ጊዜ አዋጁ አስፈጻሚ ኃይል የማዕከላዊ እዙን ማንነትና የስራ ቅንጅትም በመግለጫቸው ዘርዝረዋል። ከህዝቤ በፊት እኔ የሚለው ወታደር ጠመንጃውን እንደያዘ ይሞታል ነው ያሉት ኮሚሽነሩ የሀገራችን የጸጥታ አካላት ሁላችሁም እንደምታውቁት ከሌላው አገር የሚለየው ህዝባዊነት፣ አንዳንድ የጸጥታ አካሎቻችን በእጁ ክላሹን ይዞ የሚሞቱ የጸጥታ አካሎች አሉ። ህዝባችን ላይ መተኮስ አይቻልም። ከህዝቤ በላይ ከህዝቤ በፊት እኔ የሚል የጸጥታ አካላት ይሄ በስልጠናም በግንባታም በዚህ መንገድ የተገነባ የመከላከያ ኃይላችን፣ የፌደራል ፖሊስ፣ የክልል ፀጥታ አካላት ስላለ የአስቸኳይ ጊዜ አዋጁን በህዝባዊነትና በህዝባዊነት በጀግንነት እየፈጸመ ያለበት አድማጮች፣ በመግለጫው በተደጋጋሚ የተወነጀለው የኤርትራ መንግስት የኢትዮጵያ መንግስት ስር ለሰደደ የውስጥ ችግሩ ሰበብ ፍለጋ ወደ ውጭ ከማየት ይልቅ ሁነኛ መልስ ወደ መስጠቱ ቢያቀናሽ አለዋል ሲል የሐሰት ውንጀላ ያለውን አስተባብሏል። በቁም ነገር መልስ ሊሰጠው የማይገባ ሲልም አጣጥሎተዋል። አድማጮች፣ በመግለጫው ስማቸው የተነሳን ሌሎች ወገኖችን ምላሽ በተከታታይ ፕሮግራሞቻችን እናቀርባለን።